ድህነትን በተገቢው መንገድ በመቀነስ ከተባበሩት መንግስታት የምዕተ ዓመቱ ግቦች አንዱ የሆነውን ግብ ያሳኩት የአፍሪካ አገሮች ሰባት ብቻ መሆናቸውን ዛሬ ይፋ የተደረገ ሪፖርት አመልክቷል። የተባበሩት መንግስታት የአፍሪካ የኢኮኖሚ ኮሚሽን ከአጋሮቹ ጋር በመሆን ያዘጋጀው ሪፖርት አክሎ እንዳሰፈረው በተጠበቀው መጠን ባይሆንም ሀገሮች ድህነትን መቀነስ ችለዋል። ሪፖርቱ ይፋ በተደረገበት ስነ ስርዓት ላይ የተገኘው እስክንድር ፍሬው ቀጥሎ ያለውን ዘገባ አልኳል። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ከአጋሮቹ ጋር በመሆን ዛሬ ይፋ ያደረገውን ሪፖርት የሽግግር ሪፖርት ብሎታል። ከምዕተ ዓመቱ የልማት ግቦች ወደ አፍሪካ ህብረቱ አጀንዳ 2063 እና ወደ ተባበሩት መንግስታቱ ዘላቂ የልማት ግቦች በሚደረግ ሽግግር ወቅት የተዘጋጀ በ2015 የተጠናቀቀው የምዕተ ዓመቱ የልማት ግቦች ትግበራ በተለይ ድህነትን ከመቀነስ አንጻር የተሳካ እንዳልነበር ነው ሪፖርቱ ያመለከተው። ከ54 የአፍሪካ ሀገራት ውስጥ ድህነትን በታቀደው መሰረት መቀነስ የቻሉት ሰባት ብቻ መሆናቸውን የተጠቀሰው ግብፅ፣ ቦትስዋና፣ ደቡብ አፍሪካ፣ ናሚቢያ፣ ስዋዚላንድ፣ ቱኒዚያ እና ጊኒ ናቸው። ሰባቱ ሀገራት በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን የማክሮ ኢኮኖሚ ፖሊሲ ክፍል ዳይሬክተር አዳም ኤልሀይ ራይካ ለዚህ ምክንያት ያሉትን አብራርተዋል። አፍሪካ በምዕተ ዓመቱ የልማት ግቦች በተቀመጠው መንገድ ድኅነት ማጥፋት እንዳልቻለች በርካታ ውይይቶችን አድርገናል። ይህንን መወያየት የጀመርነው ከረጅም ጊዜ በፊት ነው፣ ለዘላቂ የልማት ግቦች ስንዘጋጅ። ለዚህ ምክንያቱ ምንድን ነው? የምዕተ ዓመቱ የልማት ግቦች ማዕቀፍ በማኅበራዊ ልማት ጉዳዮች ላይ የሚያተኩር በመሆኑ ነው። ይበቂ አይደለም። የሚያስፈልገው ሁሉን አቀፍ አቀራረብ ነው፣ ኢኮኖሚያዊ፣ ማኅበራዊና አካባቢያዊ ማነቆዎችን መፍታት የሚያስችል። ይህም ሆኖ የአፍሪካ ሀገራት እንደ አውሮፓውያን አቆጣጠር ከ1990 ጀምሮ እስካሁን ድረስ ድህነትን መቀነስ መቻላቸውን ሪፖርቱ አመልክቷል። በ1990 56.9 ከመቶ የነበረው የድህነት መጠን በ2012 ወደ አርባ ሁለት ነጥብ ስምንት ከመቶ ዝቅ ማለት ሆኖ የተገለጸው፣ ሰሜን አፍሪካ ብቻውን ደግሞ ድህነትን በስልሳ ከመቶ መቀነሱ ተጠቁሟል። ይህም ሆኖ በምዕት ዓመቱ የልማት ግቦች የተቀመጠውን ሀያ ስምንት ነጥብ አራት ከመቶ ማሳካት እንዳልተቻለ ነው በሪፖርቱ የሰፈረው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።